The voice of America, VOA ጠቅላይ ሚኒስትር ዶክተር አብይ አህመድ ዋሽንግተን ይገኛሉ። ጠቅላይ ሚኒስትሩ ዋሽንግተን ዳለስ አየር ማረፊያ ሲደርሱም በአሜሪካ የሚኖሩ ከፍተኛ ቁጥር ያላቸው ኢትዮጵያውያንና ትውልደ ኢትዮጵያውያን ደማቅ አቀባበል አድርገውላቸዋል። የጠቅላይ ሚኒስትሩ የአሜሪካ ጉዞ የመንግስት ለመንግስት ግንኙነትን መሰረት ያደረገ አይሆንም ተብሏል በአሜሪካ ከሚገኙ ኢትዮጵያውያንና ትውልደ ኢትዮጵያውያን ጋር ተገናኝተው መወያየትን ዋና ዓላማው ያደረገ እንደሚሆን ተገልጿል። ጠቅላይ ሚኒስትር አብይ ግንቡን እና ፍርስ ድልድዩንም እንገንባ በሚል መሪ ቃል የሚያደርጉት ይህ ዛሬ የጀመሩት ጉብኝት በአጠቃላይ በአሜሪካ የሚገኙ ኢትዮጵያውያንና ትውልደ ኢትዮጵያውያን እየተካሄደ ያለው ሁለንተናዊ ለውጥ አካል ሆነው ለሀገሪቱ ልማትና እድገት አስተዋጽኦ እንዲያደርጉ ያለመ ነው። ባልደረባችን ሰለሞን አባተ ከአውሮፕላን ማረፊያው አቀባበል ጀምሮ ዛሬ ለጠቅላይ ሚኒስትሩ ጉብኝት የወጣውን መርሃ ግብር እየተከታተለ ይገኛል። አነጋግሬዋለሁ። እንዴት አመሸ ሰለሞን? እንደምን አመሸ ሰለሞን ሞክሼ። ጠቅላይ ሚኒስትር አብይ አህመድ ዛሬ ገብተዋል እና አሁን አንተ የት ነው ያለኸው? አሁን ያለሁት ሰለሞን ወተርጌት ሆቴል ውስጥ ነው። በነገራችን ላይ ጠቅላይ ሚኒስትሩ ያረፉት እዚሁ ነው። ወተርጌት የመጣሁበት ምክንያት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ላለፉት ሀያ ሰባት አመታት መከፋፈል ላይ ቆይታ እንደነበረ ይታወቃል እና ለብዙ ጊዜ ተከታታይ የሆኑ ጥረቶች ሲደረጉ ነበረ ቤተ ክርስቲያኒቱን ለማስታረቅና ወደ አንድ ለማምጣት። ይሁን እንጂ ብዙዎቹ ከሽፈው አሁን በመጨረሻ ላይ የተጀመረው ድርድር ስኬታማ የሆነ ይመስላል። በተለይ በቅርቡ ጠቅላይ ሚኒስትሩ አባቶችን ሰብስበው ጉዳዮቻቸውን እንዲፈቱ ከጠየቋቸው ወዲህ ሁሉም የመቻቻል መንፈስ የመግባባት መንፈስ ይዘው ጥረታቸውን አጠናክረው በዛሬው ዕለት እንግዲህ የሚጠበቀው ያንን የቤተ ክርስቲያኒቱን ውህደት በይፋ ያውጃሉ ተብሎ ነው። ይሄ መድረክም የጠቅላይ ሚኒስትሩ የአሜሪካ ጉብኝት የመጀመሪያው ስራቸው ሆኗል፣ ብፁዓን አባቶችንና የእምነት መሪዎችን ሰብስቦ ማነጋገር እና ወደዚህ ስብሰባ እየገቡ እያሉ ሰሎሞን አንድ አባት አነጋግሬ ነበረ። የነበረ ስብሰባቸው ሀሳብ ምን እንደሆነ የሚጠብቁት የሚከተለውን ብለውኛል። ጤና ይስጥልኝ። ደህና ዋሉ አሉ። ምንድን ነው አሁን የምትጠብቁት ከዚህ ስብሰባ? ከዚህ ስብሰባማ ለኢትዮጵያ ቤተክርስቲያን ትልቅ ምስራት ነው። እና የሁለቱ ሲኖዶሶች አንድነት ውህደት የሚበሰርበት የድል ቀን ነው። ጨርሳችኋል? ስራችሁን፣ ንግግራችሁን፣ ድርድራችሁን እሱን እንግዲህ አባቶች አሁን የሚገልጹት ነው ቢሆን እኛ እንጠብቃለን። በስርዓት ነው። ከዚህ በፊት ከጠቅላይ ሚኒስትሩ ጋር የተገናኛችሁበት አጋጣሚ አለ? በስልክም ቢሆን በመላእክተኛም ቢሆን በመልእክተኞች። አዎ ጠቅላይ ሚኒስትሩ ይህን ጉዳይ ያውቁታል። እሳቸው ማደራ ሰጥተዋል። ምንሻል ጊዜ ተነጋግረዋል። ስለዚህ የእሳቸው ከፍተኛ እክስ አለበት ለዛሬ። ስለዚህ ዛሬ ይህንን ውህደታችሁን ልታበስሩ ነው ማለት ነው። ከጠቅላይ ሚኒስትሩ ጋር የምትገናኘው እዚህ አሁን የሚገኙት ከኢትዮጵያ የመጡ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልኡካን ብፁዓን አባቶች እና እስከ ዛሬ ድረስ በስደት ያለው ቅዱስ ሲኖዶስ ሲባል የነበረው ልኡካን እና ብፁዓን አባቶች ናቸው። ከአሁን በኋላ በዚህ በወተርጌት በሚደረገው ስብሰባ ላይ ከጠቅላይ ሚኒስትሩ ጋር በድርድር ላይ የነበሩበትን ውጤት ያሳውቃሉ ተብሎ እየተጠበቀ ነው። የምትመለከቷቸው ብፁዓን አባቶች ወደ አዳራሹ ሲገቡ ነው። ጠቅላይ ሚኒስትሩ ውስጥ ይጠብቋቸዋል። እንደገና ወደ ኤርፖርት ልመልስ። ወደ ጠቅላይ ሚኒስትሩ አቀባበል እንዴት ነበረ? አብረዋቸው የመጡት ሌሎች ከፍተኛ ባለስልጣናት አሉ አሉ። ዛሬ ከማለዳ ጀምሮ ዳላስ ኢንተርናሽናል አይሮፕላን ጣቢያ ላይ እየጠበቅናቸው ነበረ። ጠቅላይ ሚኒስትሩን እንደመጡ ጠቅላይ ሚኒስትሩን እዛ ማግኘት አልቻልንም። አይሮፕላን ጣቢያው ላይ በእርግጥ ማንም ሊቀበላቸው የሄደ ብዙ ሰው ቢኖርም በቅርብ አላገኘናቸውም። ወዲያው ከአይሮፕላናቸው እንደወረዱ የጸጥታ ሰዎች ወደ ማረፊያቸው ነው ይዘዋቸው የተጓዙት። ነገር ግን እዚያው ቆይቼ አንድ ላይ ባይሆንም በተለያዩ አይሮፕላኖች ቢሆኑም አብረዋቸው የመጡ የመንግስት ሹማምንትን አግኝቼ ነበረ። አንደኛው የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ወርቅነህ ገበየው ነበሩ። ጠይቂያቸው ነበር። ይቅርታ ክቡር ሚኒስትር፣ እንኳን ደህና መጡ። እንኳን ደህና ቆያችሁ። ጉዞ በጣም ጥሩ ነው ወይ? አር ቨሪ ኤግዛይትድ ቱ ቢ ሄር። በጣም ደስተኞች ነን። እንግዲህ ሁላችሁም ደስተኛ ሆናችሁ እየጠበቃችሁን እየሰማን ነው ያለን እንሰማለን የሚሉንን መስማት ብቻ ሳይሆን እናዳምጣለን። ከዛ በኋላ በጋራ አብረን የምንሰራውን ስራ እንሰራለን። ከውጭ ጉዳይ ሚኒስትሩ ቀደም ብለው ደግሞ ሰሎሞን፣ ወደ ዋሽንግተን የገቡት የኦሮሚያ ብሔራዊ ክልላዊ መንግስት ፕሬዚዳንት አቶ ለማ መገርሳ ነበሩ። አቶ ለማ እንደደረሱ እዚህ አየር ጣቢያው ላይ ተሰብስቦ ሲጠባበቅ የነበረ ብዙ ሰው በብዙ እልልታና በብዙ ጩኸት ነው የተቀበላቸው። እንደውም ምናልባት ጠቅላይ ሚኒስትሩ በዚህ በኩል መጡ እንደ ብዬ ነበረ አስቤ ነበረ፣ ግን ጠጋ ብዬ ስመለከት አቶ ለማ መገርሳ ነበሩ። ነገር ግን አቶ ለማ መገርሳ ወደ መኪናቸው ሲሄዱ በጣም ብዙ ጥበቃ ነበረ። በአካባቢያቸው ብዙ የጸጥታ ሰዎች ነበሩ። የተጠናከረ የጸጥታ ስራ ነው እየተሰራ ያለው። በነገራችን ላይ ግን እንደዚያም ቢሆን በግፊያ ውስጥ አንዳንድ ሀሳቦቻቸውን ጠይቄያቸው ነበረ። ምልልሳችንን እናዳምጥ ሰሎሞን። ይቅርታ፣ አቶ ለማ መገርሳ ናቸው አሁን የገቡት። እንኳን ደህና ቆየን። በጣም ደስ የሚል ነው። እንግዲህ ያው ወደፊት ደግሞ እናየዋለን። ግን ደስ ይላል። ስለሆነ ክብረትና ክቡራን አቶ ለማ መገርሳ ዳላስ አውሮፕላን ጣቢያ እንዳረፉ አቀባበል ተደርጎላቸዋል አሁን ወደ ማረፊያቸው እየሄዱ ነው ሰለሞን በዚሁ ወቅት በኢትዮጵያ የዩናይትድ ስቴትስ አምባሳደርም አብረው እንደመጡ ተሰምቷል እና ውስጥ የምታውቀው ነገር ካለ አሁን አምባሳደሩን አግኝቻቸው ነበረ በእርግጥ አብረው አይደለም የመጡት ከጠቅላይ ሚኒስትሩ ጋር እሳቸው በመደበኛ የኢትዮጵያ አየር መንገድ በረራ ነው የመጡት እራሳቸውም እንደዚህ ብለውኛል። ከጠቅላይ ሚኒስትሩ ጋር ጉዞ ጋር ምንም ግንኙነት የለኝም የአጋጣሚ ጉዳይ ነው ብለውኛል። እንደው ለማገዝ ከቻልኩኝ ግን፣ አብሬያቸው ለመሆን ከቻልኩኝ ግን፣ በማንኛውም ጊዜ ዝግጁ ነኝ ብለውኛል እና የጠቅላይ ሚኒስትሩን ያለፉት መቶ ቀናት ስራ በእጅጉ አድንቀዋል። በኢትዮጵያ የዩናይትድ ስቴትስ አምባሳደር ማይክ ሬነር ያሉኝን እስቲ እንስማው። ኢትዮጵያ ያለችበትን ሁኔታ እንዴት ይመለከቱታል? የጠቅላይ ሚኒስትር አብይ አህመድ ወደ ዩናይትድ ስቴትስ መምጣትንስ እንዴት ይመለከቱታል? በጣም ደስተኞች ነን። ለኢትዮጵያም ዛሬ ታላቅ ቀን ነው። ጠቅላይ ሚኒስትር አብይ ስልጣን ላይ ከመጡ ከመቶ ቀናት ጥቂት በዘለለ የስልጣን ጊዜያቸው የዜጎችን ሕይወት ለማሻሻል የሀገሪቱን ኢኮኖሚ የተሻለ ደረጃ ላይ ለማድረስ ባላቸው አቅም ሁሉ እየሰሩ ይገኛሉ። በሀገሪቱ ላይ የሚጠበቁ ለውጦችን በተመለከተ ዩናይትድ ስቴትስ የምትሳተፍበት አጋጣሚ ይኖራል? አዎን፣ እንደ እሱ እንደሚሆን አስባለሁ። ከኢትዮጵያ ጋር ያለን ወዳጅነት የረጅም ጊዜ ነው። በኢትዮጵያ ከዚህ ቀደም የጀመርናቸው ሥራዎችን እንቀጥላለን። በተለይም በእድገት ዙሪያ እርዳታችን ይቀጥላል። እንዲሁም በትምህርት ሕክምናን የተመለከቱ ሥራዎችን በማስቀደም በመልካም አስተዳደርና ዲሞክራሲ እንዲጠናከር የምናደርገውን እገዛ በእርግጠኝነት በስፋት እንቀጥላለን። ከዚህ በተጨማሪም ለረጅም ጊዜ ስንሠራበት የቆየነውን የደህንነት ጥበቃን ሥራ በማጎልበት እገዛችን በተጠናከረ መልኩ ይቀጥላል። ሌላው ደግሞ የሀገሪቱ ምጣኔ ሀብት እድገት መቀጠል አለበት። እድገትን ሊያመጡ የሚችሉ ግብአቶችን በማመቻቸት ብቻ ሳይሆን በማስተዋወቅም ዙሪያ በስፋት በመስራት እድገቱን ለማስቀጠል እንሰራለን። ጠቅላይ ሚኒስትሩና የመንግሥት አካላት በንግዱ ዙሪያ የተስማሙበትን የሥራ ዕቅድ ለዩናይትድ ስቴትስ የንግድ እንቅስቃሴም ከፍተኛ አስተዋጽኦ እንደሚኖረው ነው የማስበው። ከጠቅላይ ሚኒስትሩ ጋር ተጉዘው ገና መድረሶ ነው እና የአጋጣሚ ጉዳይ ነው ወይስ? ይህንን ግልጽ ላድርግልህ። ከጠቅላይ ሚኒስትሩ ጋር እዚህ ደርሰናል። እኔ ለሥራ ነው ወደዚህ የመጣሁት። የጠቅላይ ሚኒስትሩ ዋነኛ ጉብኝት ዓላማ በዩናይትድ ስቴትስ የሚኖሩ ኢትዮጵያውያንና ትውልድ ኢትዮጵያውያንን ለማግኘት ነው። እኔ ይህንን በተመለከተ አይደለም ወደዚህ የመጣሁት። ከዚህ ጋር በተያያዘ ምንም የምሠራው ነገር የለኝም። እዚህ የተገኘሁት ግን ጠቅላይ ሚኒስትሩ እዚህ በሚቆዩበት ጊዜ የሚያስፈልጉ ድጋፎች ካሉ የምችለውን ለመርዳት ነው። በዚህ ደግሞ ክብር ይሰማኛል። እንግዲህ ሶሎሞን፣ የዛሬው ከጠዋት ጀምሮ ያለው ውሎ ይህንን ይመስላል። አሁን ጠቅላይ ሚኒስትር አብይ አህመድ በዚህ በአዳራሹ ውስጥ ተገኝተው የአባቶችን ስብሰባ እየመሩ ናቸው። በጣም ሞቅ ያለ ነገር አዝማሚያ ነው የማየው። በአባቶቹ መካከል እርቅ ሰላም መስፈኑ በግልጽ ይታያል። ከትናንትና በስቲያም በነገራችን ላይ በዋሽንግተን ዲሲው ቅዱስ ደብረ ኃይል ቅዱስ ገብርኤል ቤተ ክርስቲያን የጋራ የጠሩት ስነ ስርዓት አካሂደው ነበረ። እንግዲህ ጠቅላይ ሚኒስትር አብይ አህመድ ዛሬም ሌሎች ፕሮግራሞችን እንደዚሁ ያስተናግዳሉ ከንግድ ሰዎች ጋር ከፖለቲካ መሪዎች ጋር ከማህበረሰብ መሪዎች ጋር ዛሬ እና ነገ ይውላሉ። ከነገ በስተ ቅዳሜ ግዙፍ የሆነ የኢትዮጵያውያን ስብሰባ ይኖራል ዋሽንግተን ዲሲ ላይ ከሀያ አምስት እስከ አርባ ሺህ የሚሆኑ ኢትዮጵያውያን ይገኛሉ ተብሎ ነው የሚጠበቀው። በዚያ ላይ ንግግር ያደርጋሉ። ከዚያ በኋላ ደግሞ አነስ ባለመድረክ ደግሞ ከተለያዩ የማህበረሰቡ ተጠሪዎች ጋር ውይይት ያካሄዳሉት የጥያቄና መልስ ዝግጅት ይሆናል ተብሎ ይጠበቃል። እሁድ ወደ ምዕራብ ዩናይትድ ስቴትስ ተጉዘው ሎስ አንጀለስ ላይ ተመሳሳይ ግዙፍ የሆነ ስብሰባ ይመራሉ። ሰኞ ደግሞ ወደ ሚኒያፖሊስ ማዕከላዊ ምዕራብ ዩናይትድ ስቴትስ ይጓዙና ሚኒያፖሊስ ላይ እንደዚሁ አይነት ሰፊ መድረክ ሰኞ ዕለት ይመራሉ ተብሎ ይጠበቃል። ማክሰኞ ደግሞ አቶ ለማ መገርሳ እዚያው ሚኒያፖሊስ ውስጥ ግዙፍ የሆነ የኦሮሞ ማህበረሰብ ስብሰባ ላይ ተገኝተው ንግግር ያደርጋሉ፣ ውይይት ያደርጋሉ ተብሎ ይጠበቃል። በነገራችን ላይ ሚኒሶታ በዩናይትድ ስቴትስ ሆነ የኦሮሞ ማህበረሰብ ዳያስፖራ ያለባት ግዛት ነች። በዚህ ምክንያት ነው እንግዲህ የአካባቢው ነዋሪዎች ጠይቀዋቸው አቶ ለማ መገርሳ ንግግር የሚያደርጉት። ይህንን ይመስላል አሁን በጊዜው ያለኝ ሰሎሞን፣ ተጨማሪ መረጃ ደግሞ እንዳገኘው እመለሳለሁ። አዎ በተለይ አሁን እየተከታተልክ ያለኸው ጠቅላይ ሚኒስትሩ የሚመሩት ኢትዮጵያ ሃይማኖት መሪዎች ስብሰባ አዲስ ነገር ካለ በእሱ ቋንጭ እሺ። አመሰግናለሁ አመሰግናለሁ፣ ሰሎሞን። አድማጮች ባለፉት 27 ዓመታት ተለያይታ የቆየችው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን እርቅ አውርዳ ሁለቱ ሲኖዶሶች ወደ አንድ መምጣታቸውን ዛሬ አውጃለች። ሥነ ሥርዓቱ የተካሄደው በዋሽንግተን ዲሲ ዎተርጌት ሆቴል ውስጥ ዩናይትድ ስቴትስን ለመጎብኘት ዛሬ የገቡት የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ በተገኙበት ነው። ሰሎሞን አባተን በዚህም ላይ አነጋግሬዋለሁ። ሰላም ሰለሞን፣ ሰበር ዜና ይዛሃል። ከጠቅላይ ሚኒስትር አብይ አህመድ የዋሽንግተን ጉብኝት ጋር በተያዘ እንትን ነው እንግዲህ ቀደም ሲል በመግቢያው ላይ እንደጠቀስከው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የሀገር ውስጥ ሲኖዶስና በስደት ያለው ሲኖዶስ በሚል ምክንያት ለሀያ ሰባት ዓመታት ተለያይታ ከቆየች በኋላ ዛሬ ወደ አንድ ቤተ ክርስቲያን ወደ አንድ ሲኖዶስ መምጣቷን በይፋ አውጃለች። ይህንን ያወጀችው ጠቅላይ ሚኒስትር አብይ አህመድ ለስድስት ቀናት የሚቆየውን የዩናይትድ ስቴትስ ጉብኝታቸውን በጀመሩበት በዛሬው እለት ነው። ጠቅላይ ሚኒስትሩም የመጀመሪያ ስራቸውን ያደረጉት ዋሽንግተን እንደገቡ ይህንኑ ከአባቶች ጋር በተደረገው መድረክ ላይ መገኘትን ነው እና በጣም የደመቀ ጠቅላይ ሚኒስትሩም እንኳን ደስ አላችሁ ብለዋቸዋል እዛ የተሰበሰቡትን አባቶች። ስለ እንኳን ደስ አላችሁ ስለ ኢትዮጵያ የሚያስብ የሚጨነቅ ኢትዮጵያ የምትባል ሀገር ኢትዮጵያውያን የሚባሉ ህዝቦች እንዳሉ የሚያስብና የሚያምን ማንኛውም ሰው ዛሬ ደስታ ይሰማዋል ኢትዮጵያ ከዚች ቅድስት ታላቅ በቤተክርስቲያን ውጭ አትታሰብምና የኦርቶዶክስ ቤተክርስቲያን ልዩ ትኩረት ሰጥቶ ንግግሩ፣ ውይይቱ፣ እርቁ፣ ሰላሙ እንዲመጣ ያስፈለገበት ዋናው ምክንያት ኦርቶዶክስ ሀገር ስለሆነች ነው። የዓለም መንግስታት ይህንን ጉዳይ እንደ ሀገር ወስደው እርቁን ሊሰሩ ለምን እንዳልፈቀዱ አይገባኝም። ኦርቶዶክስ ቤተክርስቲያን የኤርትራን፣ የጅቡቲን፣ የብሩንዲን፣ የዩናይትድ አረብ ኢሚሬትን ህዝብ የሚያክል ህዝብ ወይም የሚበልጥ ህዝብ ያላት ታላቅ ታሪክና ስም ዝና ያላት ከራሷ ተርፋ ለሀገሯም ለአፍሪካም የምትበቀን የምትበጅ ቤተክርስቲያንና ተታወቃ በመካከላችን ችግር ሲያጋጥም ሌሎች እንደ አንድ ተቋም ብቻ አስበው ዝም ማለታቸው የሚያስገርም ነገር ነው። ኦርቶዶክስን የሚያክል እድሜ ጠገብ ብዙ ሚሊዮን ህዝብ ያለው ትውፊት ያለው ታሪክ ያለው ተቋም ዓለም ላይ የሌለ ቢሆንም አንድነቷን በማጣት ሌሎች ሲያግዙ ኖረዋል። የእሱ አንድነት ለኢትዮጵያ ብቻ ሳይሆን ለአፍሪካ በተለይም ለምስራቅ አፍሪካ ትልቅ በስርዓት ትልቅ ዜና እንደሆነ ይሰማኛል። በተግባርም የምናየው ይሄንን ይሆናል። በህብረት የመጀመሪያው ጉባኤ በዋሽንግተን በሰው ሀገር የሆነ ቢሆንም፣ በሀገራችን በምሌም አዳራሽ በሚካሄደው ትልቁና መከቻው ጉባኤ ላይ ሁላችንም በጋራ ተገኝተን የዚችን ቤተክርስቲያን እርቅ ሰላም አንድነትና ከራሱ አልፋ ኢትዮጵያን እንደምታስታርቅ በይፋ የሚበሰርበት ጊዜ ቅርብ እንደሚሆን ተስፋ አደርጋለሁ። ነገር ግን አዲስ አበባ ላይ ብቻ ሳይሆን በመላ ሀገሪቱ በሰሜን፣ በምስራቅ፣ በምዕራብ፣ በደቡብ ይህ የእርቅ ፕሮግራም እና ኮንፈረንስ እየተካሄደ በፖለቲካ የተጣሉ ቡድኖች፣ በብሔር የተጣሉ ቡድኖች በሃይማኖት የሚቃረኑ ቡድኖች ከእርቅና ከሰላም የሚገኘውን ደስታ፣ ከእርቅና ከሰላም የሚገኘውን ድል እነሱን መቋደስ እንዲችሉ ኦርቶዶክስ ቤተክርስቲያን ራሷን ማስታረቅ ብቻ ሳይሆን የኢትዮጵያን እርቅ በር የሚከፍት ስራ በሚቀጥሉት ወራት በተከታታይ በመስራት ኢትዮጵያችን ውስጥ ያለው ጥላቻ፣ ቅራኔ እየቀነሰ ወደ አንድ፣ ወደ መደመር፣ ወደ መልካምነት የምንመጣበትን ብስራት ዳግም ታሰማለች የሚል ሙሉ እምነት አለኝ። ዛሬ በኢትዮጵያውያን ወገኖቻችን ላይ ተገንብቶ የቆየው የመጀመሪያው የጥላቻ ግንብ ዋነኛው ምሶሶ በይፋ ተናደ። ይህ ምሶሶ የፈረሰ እንደሆነ በፖለቲካ በዘር በተለያየ ጥቅማጥም ጉዳይ ግንቡን ያጠናክሩ ትናንሽ ምሰሶዎች ከዚህ ምሰሶዎች መቆም ስለማይችሉ ትንሽ ተባብረን ገፍተር በማድረግ ፖለቲካችን፣ ሃይማኖታችን፣ ብሔራችን፣ ቋንቋችን፣ ኢትዮጵያዊነታችን በአንድ ጥላ ስር ልዩነታችንን በዚያው ስር እንደ ውበት የሚታዩ እንደሚሆኑ ሙሉ ተስፋ አለኝ። ይህ ጉዳይ ጊዜው ያጠረን ቢሆን ከዚህ ጊዜ ቀድሞ እንዳይከናወን እኔ የመራው መንግስት ሚናውን ባለመወጣቱ በይፋ ይቅርታ ይጠይቃለሁ። አባቶች ከዛሬ ጀምራችሁ እንደ ልማዳችሁ እንደ ባህላችሁ በየዕለቱ በጸሎታችሁ እንታስቡን። ሀገራችን ካልናንተ ጸሎት ውጭ ሰላማም ልማቷም ሊረጋገጥ ስለማይችል ስራችሁ ለኛ መጸለይ፣ እኛን መገሰጽ፣ እኛን ማሳረቅ፣ እኛን መንከር ነውና ይህን ተግባራችን ልትፈጽሙ በትህትና ለምናለው አመሰግናለሁ። አድማጮች በስነ ስርዓቱ ላይ የበኩላቸውን የተናገሩት መላከ ሕይወት ሀረገ ወይን ብርሃኑ የአደራዳሪው ኮሚቴ ሊቀመንበር ናቸው። ተከታዩም ብለዋል። ተራዳሪ በአባቶቻችን አርብ አሳቢነት በሰለጠነ መንገድ በራሳቸው ውይይት ብቻ መፍትሄ አግኝቶ አንድነት ተመስርቷልና በዘመኑ ይህ ሰላምና አንድነት በመገኘቱ እንኳን ደስ ያለው። ከብዙ ዓመታት በፊት በተለያዩ አባቶች በተለያዩ ሚዲያ ጥራት ሲደረግ የቆየ ሲደረግበት የቆየው እና በአሁኑ ሁለተኛ ዙር የሰላምና አንድነት ጉባኤ ከአንድ ዓመት በላይ የተደከመበት ሂደት በደቂቃዎች በአጭሩ ውይይት መፍትሄ እንዲያገኝ ላደረጉ አባቶቻችንም ያለንን አክብሮት እንገልጻለን። በአጭር የስልጣን ዘመኖ እያከናወኑት ያለው ዘርፈ ብዙ ጥረትና ውጤት ብዙ ማለትም የሚያስችል ቢሆንም ካለን